በትግራይ ክልል የሚገኙ ወታደራዊ አመራሮች ትላንት በሰጡት መግለጫ በዶክተር ደብረ ጽዮን ገብረ ሚካኤል ለሚመራው የህወሀት ቡድን ድጋፍ እንደሚሰጡ መግለጻቸውን ተከትሎ ለአሜሪካ ድምፅ አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች ትግራይ ዳግም ወደ ጦርነት እንዳትገባ የሚል ስጋት እንዳላቸው ተናገሩ። ሁለቱም ወገኖች ጉዳዩን ወደ ህዝብ አቅርበው ይዳኙ ብለዋል። በሌላ በኩል ሶስት የክልሉ ፓርቲዎች በሰጡት መግለጫ የወታደራዊ አመራርን በፖለቲካዊ ጉዳዮች ጣልቃ መግባት እንደሚቃወሙ በመግለጽ ወታደራዊ አዛዦቹ ከኤርትራ መንግስት ድጋፍ ያላቸው ናቸው በማለት ወንጅለዋል። ከከፍተኛ ወታደራዊ ጀነራሎች አንዱ ኮሎኔል ገብረ ገብረ ጻድቃን የትግራይ የጸጥታ ሁኔታ ከትግራይ ህዝብና ከጸጥታ አካል ውጪ ስላልሆነ የውጪ ኃይል አንሻም ብለው ውንጀላው ስም ማጥፋት ነው በማለት አጣጥለውታል። ሙሉጌታ ጽባ ተጨማሪ ያለው የትግራይ ክልል የጸጥታ አመራሮች በነ ዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ቡድን ከዚህ ቀደም ያሳልፈውን ውሳኔ እንደሚደግፉ ትላንት ባወጡት መግለጫ ማስታወቃቸው ተከትሎ በመቀለ ከተማ ለአሜሪካ ድምፅ አስተያየት ከሰጡ ነዋሪዎች አንዱ አቶ ተክለ ማርያም ኃይሉ ናቸው። ፖለቲካዊ ኩነታት ብጣዕሚ ናብ ከቢድ ሓደጋ ዘእቱ የትግራይ የፖለቲካ ሁኔታ እኛን ወደ ከባድ ሁኔታ እያስገባን እንዳለ ይታያል። በተለይ በትናንትናው ዕለት ከፍተኛ የሰራዊት አዛዦች የሰጡት መግለጫ ብዙ የከተማችንን ነዋሪዎች ያስጨነቀና ዳግም ወደ ጦርነት ከበባና ክልከላ ውስጥ እንዳንገባ ስጋት የፈጠረብን ነው። አክለውም ወታደራዊ አመራሮች ለሁለት ከተከፈሉት የፓርቲ ቡድኖች ለአንዱ ድጋፍ ማሳየታቸው ጦርነት እንደ ማወጅ ነው የሚታየው ብለዋል። አቶ ተክላይ ኃይልሽ የተባሉ አስተያየት ሰጪ በበኩላቸው የክልሉ ፖለቲካዊ ቀውስ ወደ ግጭት እንዳያመራ ሁለቱ ወገኖች ጉዳዩን ወደ ሕዝቡ አቅርበው ይዳኙ ብለዋል። በአሁኑ ጊዜ ተኩስ ባይኖርም በፖለቲካው ውዝግብ ምክንያት ብዙ ሰዎች በኢኮኖሚ ችግር ውስጥ ይገኛሉ። በእጦት ምክንያት ሰው እየተጎዳ ነው። በተለይ አሁን ያለው አስጨናቂ ጊዜ ለሕዝቡ በጣም ከብዶታል። እነዚህ መሪዎች ሕዝቡን ማየት አለባቸው። ወደ ሕዝቡ ከቀረቡ ሕዝቡ ይዳኛቸዋል። ወደ ሕዝቡ ቢቀርቡ አንተን ትክክል፣ አንተ ተሳስተሃል እያለ ሕዝብ ይወስን ነበር። በመቀለ ከተማ ያገኘናቸው አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች በፖለቲካዊ ውዝግቡ ምክንያት ወደ ግጭት እንዳይገባ በመስጋታቸው ካለፈው አንድ ወር ጀምሮ ለምግብ አገልግሎት የሚያስፈልጋቸውና ለተወሰነ ጊዜ የሚያቆያቸውን የምግብ ቁሳቁስ እየገዙ እንደሚያስቀምጡ ነግረውናል። በተያያዘ ዜና በትግራይ ክልል የሚገኙ ውድብ ናጽነት ትግራይ፣ ባይቶናና አረና ፓርቲዎች በጋራ በሰጡት መግለጫ የከፍተኛ ወታደራዊ አመራሮቹ መግለጫ አውግዘዋል። የፓርቲዎቹ አባላት ሆነው በጦርነቱ ጊዜ ቱ ጎን ሆነው የተሰለፉ አሉ። አሁንም ገና ያልተሰናበቱ አሉ። ስለዚህ ይህ ሰራዊት የተለያዩ ፖለቲካዊ አመለካከት ያላቸው ሰዎች ያካተተ እንደመሆኑ ለአንድ ቡድን ውግንና ሊኖረው የማይችል ነው ሲሉ የተናገሩት የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ናቸው። ወታደራዊ አመራሮቹ ከኤርትራ መንግስት ጋር በመተባበር የወሰኑት ውሳኔ ነው በማለት ወንጅለዋል። ፀዊዐሞ ዘለው ጻውዒት ያቀረቡት ጥሪ ሙሉ በሙሉ የሻቢያ እንጂ የእነርሱ አይደለም። ትግራይ የጦርነት ሜዳ ለማድረግ ሻቢያ እየሰራ ነው። የእኛ ደጀን ነው እና የእኛ ነፃ መሬት ነው በሚሉት የሰሜን ምዕራብ አካባቢ የሻቢያ ደጀን እና የጦርነት ሰለባ እንዲሆን ምቹ ሁኔታ እየፈጠሩ ናቸው። በክልሉ ሁሉን አቀፍ ጊዜያዊ አስተዳደር መመስረት ችግሩን ይፈተዋል የሚል እምነት እንዳላቸው ፓርቲዎቹ አስታውቀዋል። በተመሳሳይ ሳልሳይ ወያነ ትግራይ ባወጣው መግለጫ በአሁኑ ጊዜ የክልሉ ሕዝብ ችግር ውስጥ ባለበት ጊዜ ወታደራዊ መንግስት አንቀበልም በማለት በኃይልና በወታደሮች ታዝሎ ወደ ስልጣን የሚመጣ እንደ ፓርቲ ሳይሆን እንደ ታጣቂ ቡድን ነው የምናየው ሲል አስታውቋል። እንደ ፖለቲካ ፓርቲም ከእንደዚህ አይነት ፓርቲ ጋር ግንኙነት አይኖርንም ብሏል። በአቶ ጌታቸው ረዳ የሚመራ የህወሀት የማዕከላዊ ኮሚቴ አባላት በበኩላቸው ውሳኔው ወታደራዊ አዋጅ በማለት አውግዘውታል። ግልጽ መፈንቅለ መንግስት ነው ያለው መግለጫው። የክልሉ ወታደራዊ አመራርም በሁለት ከፍለውታል በማለት ነው ያስታወቀው። ይህ የፕሪቶሪያው ስምምነት ያፈረሰና ወታደራዊ ስርዓት ለማምጣት የሚደረግ ሂደት እንቃወመዋለን ብሏል። የክልሉ የጸጥታ ኃይሎች ከመንግስታዊ መዋቅር በሚሰጣቸው መመሪያ ብቻ እንዲመሩ ጥሪ አቅርቧል። የሚነሱ ቅሬታዎችና ክሶች አስመልክቶ የአሜሪካ ድምፅ ምላሽ የጠየቃቸው ትላንት የከፍተኛ ወታደራዊ አመራሮቹ መግለጫ ያነበቡት ኮንሬል ገብረ ገብረ ጻድቃን የወታደራዊ አመራሮቹ አቋም ዋና ይዘት ትግራይ አሁን ካለችበት ችግር እንድትወጣና ከዋናው ተልእኮዎቹ ወጥቶ ደካማ የሆነውና መከውተት ውስጥ ነው ያሉት። ጊዜያዊ አስተዳደሩ እንዲጠናከር ስለምንፈልግ ነው ብለዋል። የአስተዳደሩ አመራር አባላት የጠላት መሳሪያ የሆኗሉ ያሉ ሲሆን የጠላት መሳሪያ ሆኗል ያሏቸው አመራሮች ግን በስም አልጠቀሱም። እነዚህ ጉዳዮች ተስተካክሎ ሰላማችን እንዲጠበቅ፣ ተፈናቃዮች እንዲመለሱና የትግራይ ግዛት እንዲመለስ ነው አቋማችን ያስታውቅ ነው ብለዋል። ከኤርትራ መንግሥት ጋር ግንኙነት አላችሁ ተብለው ለተነሳ ክስ ተከታዩ መልስ ሰጥተዋል። ናይ ኤርትራ ኃይል ዝብልዎ ዘለው ቅድም ክብል ኣብ ልዕሊ ሰራዊት ትግራይ ከኤርትራ ኃይል ጋር ግንኙነት የሚሉት ጉዳይ በትግራይ ሰራዊት ላይ ተከታታይ ስም ማጥፋት ይፈጽሙ የነበሩ የተወሰኑ ፓርቲዎች፣ ግለሰቦችና በውጭ ሀገር ያሉ ብዙሃን መገናኛ አሉ። የትግራይ ሰራዊት በአቋም መግለጫው እንደገለጸው የትግራይ የጸጥታ ጉዳይ ከትግራይ ህዝብና የጸጥታ ኃይሉ በላይ አይደለም። በዚህም ማንኛውም የውጭ ኃይል ጣልቃ መግባት አያስፈልገውም ብሏል። በሰሜን ይምጣ፣ በምዕራብ በደቡብ፣ ይምጣ፣ በምስራቅ የውጭ ጣልቃ መግባት አንቀበልም፣ እንቃወመዋለን ነው ያለው። ይህ መግለጫ እያለ የኤርትራ ነው የሚል ፓርቲ የስም ማጥፋት ዘመቻ አካል ነው። የጸጥታ ኃይሉ አመራር ኃላፊነት የሚሰማውና የፕሪቶሪያው ስምምነት እንዲተገበር የሚፈልግ ነው ብለዋል። አንድ ህወሓት ብቻ እንደሚያውቁ የገለጹት ኮንሬል ገብረ ይህ የፕሪቶሪያ ስምምነት የፈረመ ፓርቲም አስተዳደሩ ለማስተካከል የሚያደርገው ውሳኔ እንደምንደግፍ ነው ያሳወቅ ነው ሲሉ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለ